ምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። ቸርነቱና ምሕረቱ በዝቶልን ይኸው ዛሬ በዚህ የአየር ሞገድ አማካኝነት በራዲዮ እንድንገናኝ ፈቃድ ሆኗልና ዝግጅታችንን ከመጀመራችን አስቀድመን አንድ ላይ እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን፣ ስለዚህች ቀንና ስለዚህች ምሽት ስለ ሰጠህን በረከት፣ ስለማይነገረው ስጦታ ሁሉ ክብር ለስም ይሁን። አቤቱ አምላካችን ሆይ በዚህች ምሽት ደግሞ ከምንማረው ቃልህ በረከትን እንድናገኝ ለቀሪው ለሕይወታችን ዘመን ደግሞ የሚተርፈንን በረከት ጌታ ሆይ ማትረፍ እንድንችል ጸጋህን አብዛልን። በመካከላችን ተገልጠ አለመረዳታችንን እግዚአብሔር ሆይ በማስተዋልህ እንድትሞላ እንጸልያለን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ቀኛለው። To him, to say goodbye, ወገኖቼ፣ ኢየሱስ ክርስቶስ ጌታ ነው አይደለም እንዴ? ይህንን ማንም አይጠራጠርም። ባለፈው ምሽት ክፍለ ጊዜ ጥናታችን ያዕቆብ ወንድሙን ኤሳውን ለመገናኘት መዘጋጀቱን፣ ያዕቆብ የሚታገለው ሰው እንዳጋጠመውና በመጨረሻም ካልባረከኝ አለቅህም በማለት ሲለምነው ስንመለከት ነበረ። አዎ ወገኖቼ፣ ዛሬ ደግሞ ያዕቆብ ስሙ ተለውጦ እስራኤል ስለመባሉ የሚያወሳውን ክፍልን በመመልከት ትምህርታችንን እንጀምራለን። እስቲ መጽሐፍ ቅዱሶቻችሁ እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ዘፍጥረት 32 ቁጥር 7ና 8ን ተመልከቱ እንዲህ ይላል እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለ አሸንፈሃልና ይለዋል። ውድ አድማጮቼ፣ ያዕቆብ ባጎቱ በላባ ትምህርት ቤት ወይም ኮሌጅ ገብቶ ለሀያ ዓመታት የኑሮ ውጣ ውረድ ሲማር እንደ ቆየና ወደተባለለት ተስፋ ምድር በመመለስ እያለ የአቦቅን ወንዝ ተሻግሮ በተገለለ ምድር ከአንድ ሰው ጋር ታግሎ የሕይወት ለውጥ ሲያደርግ ተመልክተን ነበረ። አሁን በዚህ ክፍል ደግሞ ስሙ ሲለወጥ እንመለከታለን። ያዕቆብ ከእንግዲህ በኋላ ያዕቆብ ተብሎ አይጠራም እስራኤል ተብሎ ይጠራል እንጂ ከሰውም ከእግዚአብሔር ጋር ታግሎ አሸንፏልና። አሁን አዲሱ የእስራኤል ባሕሪ በዚህ ሰው ሕይወት ውስጥ ሲገለጥ እናስተውላለን። ከቁጥር ዘጠኝ እስከ ሰላሳ ያለውን እናንብብ። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም እኒኤል፣ ብሎ ጠራው። ያዕቆብ የእግዚአብሔርን መልአክ አየ። ይህም የሰውን አካል ከመልበሱ በፊት የነበረው ኢየሱስ ክርስቶስ ነበረ። ቁጥር ሠላሳ አንድ ና ሠላሳ ሁለትን ተመልከቱ። እግዚአብሔር ያዕቆብን ወደ ራሱ ለመመለስና እንዲጠቀምበት አንካሳ አድርጎት ነበረ። ሆኖም ያዕቆብ ራሱን አዋርዶ ለእግዚአብሔር እየተሰጠ ሆነ። በመጀመሪያ ደረጃ ፈቃዱን ለመስጠት ያዕቆብ አሻፈረኝ ብሎ ነበረ። ይህ ደግሞ ባሕሪው ነው። ስለሆነም እግዚአብሔር በታላቅ አይሉ ትከሻውን በመጫን ሊያስገድደውና ፈቃዱን በቁጥጥሩ ስር ሊያደርግ ይችል ነበረ። ነገር ግን ይህን ማድረግ አልፈለገም። ያዕቆብ እናቱ ወስዳ በቤት ውስጥ በማዕዘን ጥግ ያስቀመጠችውን ሕፃን ልጅ ነው የሚመስለው። አዎ እዛ ቁጭ ብሎ እማዬ የሚልን ልጅ አልቃሻን ልጅ ይመስላል። ከጥቂት ጊዜ በኋላ ደግሞ እናቲቱ የልጇን ድምፅ ሰምታ ልጇን እየተጣራች፣ ማሙሽዬ ማሙ፣ ቲትዬ፣ ቲታ እዚያ እንደ ተቀመጥክ ነውን? ብላ በማባበል ትጠይቀዋለች። ልጁም እናቱን በማግኘቱ ይደሰትና አዎ እንደ ተቀመጥኩ ነው ነገር ግን በውስጤ ቆሚ ያለው ሲል ለእናቱ ይመልስላታል። በያዕቆብ ላይ የሆነው ልክ የእናትቱንና የልጅቱን ሁኔታ የሚመስል ጉዳይ ነው። በውስጥ ማንነቱ መቆም ሲችል፣ ነገር ግን ፍሪያማ ለመሆን ያዕቆብ አልተዘጋጀም። እግዚአብሔር ያዕቆብን እንዴት እንደ ተገናኘው ወገኖቼ ልብ በሉ። የጭኑን ሽሉዳ ነካው። ልክ በእግዚአብሔር ጣት የመነካትን ያለ ተነክቶ አቅመ ቢስ ሆነ። እግዚአብሔር ትከሻውን አልነበረም የነካው። ያዕቆብ የነካውን ሰው ይዞ ቆመ። ሰውየውም ሊድ አለው። ያዕቆብም የለም፣ በረከትህን እፈልጋለሁ አለው። በእግዚአብሔርም ላይ ተጠመጠመ። ትግሉና ጥረቱ አሁን ተፈጽሟል። ከአሁን በኋላ ያዕቆብ በእግዚአብሔር የሚደገፍ ሰው መሆኑንና መንፈሳዊ ባሕሪ ማንጸባረቅ ሊጀምር ነው። በያዕቆብ ሕይወት ውስጥ ለውጥ በቶሎ አልመጣም። ወገኖቼ ይህ ሰው ያዕቆብ ብዙ ጊዜ የቀድሞውን መንገዱን እየተከተለ ይሳሳት ነበረ። አሁን ግን በሕይወቱ አዲስ ነገርን ሊለማመድ ነው። ያዕቆብ ከእግዚአብሔር ጋር ባለው ግንኙነቱ እውነተኛ የእግዚአብሔር ሰው መሆኑን መረዳት እንችላለን። በመጀመሪያ በአባቱ ቤት ቀጥሎም በካራን ምድር በሥጋዊነት እንደተመላለሰ አይተናል። አሁን ደግሞ ከያቦቅ ወንዝ ወዲህ ሲዋጋና ሲታገል እንመለከተዋለን። ከዚህ በኋላ ግን ወደ ግብፅ እስከሄደበት ወቅት ድረስ የእምነት ሰው ሆኖ እንደተመላለሰ እናስተውናለን። በመጀመሪያ ሥጋዊ ቀጥሎ፣ የሚዋጋና የሚታገል በመጨረሻም የእምነት ሰው ሆነ። ያዕቆብ በአዲስ ኪዳን ሌላ ጎልማሳ ስለ ትግሉ በሮሜ ምዕራፍ ሰባት በዝርዝር የጻፈውን የጤርሴስ ሰው ሳውልን በኋላም ጳውሎስ የተባለውን ሰው እናገኛለን። ጳውሎስ አዎ፣ ልብ በሉ፣ በጳውሎስ ሕይወት ሦስት የተለያዩ ጊዜያት አልፈዋል። በተለወጠ ጊዜ የክርስትናን ሕይወት በራሱ መኖር እንደሚችል አስቦ ነበረ። እኔም ገና ወገኖቼ ክርስትናን ሲጀምር በልጅነቴ በቀላሉ የምኖረው መስሎኝ ነበረ። ቀላል መስሎም ይታየኝ ነበር። ነገር ግን እንዳሰብኩት ቀላል ሆኖ አላገኘሁትም። የጳውሎስም የመጀመሪያ ችግሩ ይሄ ነበር። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም ሲል ተናገረ። ሮሜ ምዕራፍ 7 ቁጥር 19። ጳውሎስ በአሮጌው ሰው ውስጥ ያለው ባህሪ መጥፎ መሆኑን ብቻ አልነበረም የተረዳው። ነገር ግን የአዲሱ ሰው ባህሪ ጠንካራና ኃይለኛ እንዳልሆነም ተረድቷል። በመጨረሻም እንዲህ ሲል ጮኸ፣ እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ሲል ተናገረ ሮሜ ሰባት ቁጥር 4ን ይመለከቷል። ቀጥሎም ለጥያቄ መልስ የሆነውን ነገር ይጠቁማል እንዲህ ሲል በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአይምሮዬ ለእግዚአብሔር ሕግ በሥጋዬ ግን ለኀጢአት ሕግ እገዛለሁ ሲል ተናገረ። ሮሜ 7 ቁጥር 25። ይህ የሁላችንም ችግር ነው። አሮጌው ባሕርያችን እግዚአብሔርን ደስ ሊያሰኛ አይችልም። እንዲያውም ጳውሎስ እንደሚለው ከእግዚአብሔር ሐሳብ ጋር የሚቃረን ነው። በሮሜ ምዕራፍ 8 ከቁጥር 7 እስከ 8 በሮሜ ስምንት ከቁጥር 7 እስከ 8 እግዚአብሔርን በሥጋ ደስ ልናሰኝ እንደማንችል ተገልጾ እናገኛለን። በመጨረሻ ጳውሎስ ለእግዚአብሔር መንፈስ በመገዛት ድል እንደሚገኝ ተናግሯል። በሕግ ያልተቻለውን መንፈስ ቅዱስ በውስጣችን ሆኖ ያደርገዋል። ይህን እንዴት ይሆናል ብለን እንጠይቅ ይሆናል። ሕይወታችን ለመንፈስ ቅዱስ ካልተሰጠ እግዚአብሔርን ደስ ልናሰኝ አንችልም። ራስን መስጠት ማለት የተለወጠው ሰው ፈቃዱን ለእግዚአብሔር መንፈስ ሲያስገዛና ይህንንም በየዕለት ሕይወቱ መለማመዱ ነው። በማንኛውም ጉዳያችን መንፈስ ቅዱስ የበላይና ለቃ እንዲሆን ብንፈቅድለት፣ በእርሱም ብንመራ፣ በሕይወታችንና በኑሯችን እግዚአብሔርን ደስ ማሰኘት እንችላለን። ያዕቆብ በመጨረሻ ላይ የደረሰው ወደዚህ ዓይነቱ ሕይወት ነው በመዋጋት ሳይሆን በትግልም ሳይሆን ለእግዚአብሔር በመሸነፉ ድልን አገኝ። ከያዕቆብ ሕይወት ምን ትምህርት እናገኝ ይሆን? በእነዚህ ቅዱሳን ሕይወት የተከናወነ ሁሉ ወገኖቼ፣ ለትምህርታችን እንዲሆን ተጽፏል። ይህም ሁሉ እንደ ምሳሌ የሆነባቸው እኛንም የዘመናት መጨረሻ የደረሰብን ሊገስጸን ተጻፈ ብሎ በአንደኛ ቆሮንቶስ ምዕራፍ ዐሥር ቁጥር ዐሥራ አንድ የተጻፈው ምስክርነት እውነት ሆኗል። አዎ እኔና እናንተ ወገኖቼ ከዚህ ከያዕቆብ ሕይወት ታላቅ ነገርን እናተርፋለን እንማራለንም። ራሳችንን ለእግዚአብሔር እንስጥ፣ ለፈቃዱም እነሆ ራሳችንን እናስገዛ። ያን ጊዜ ወገኖቼ እግዚአብሔር እኛነታችንን አሸንፎ ታላቅ በረከትን እንድንለማመድና እንድንኖር ይረዳናል። ስሙ ለዘላለም የተመሰገነ ይሆን። እንግዲህ የዚህ የምዕራፍ ሠላሳ ሁለት ጥናታችንን እዚህ ላይ አበቃል። ውድ አድማጮቼ፣ ባለፈው ምዕራፍ ማለትም በምዕራፍ ሠላሳ ሁለት ያዕቆብ በሕይወቱ የደረሰበትን ከፍተኛ ደረጃ ተመልክተናል። ይህም ወቅት እግዚአብሔርም ፊት ለፊት ያየበት ወቅት ነው። በዚያች ሌሊት አንድ ሰው ያዕቆብን እታግሎት ነበረ። ያዕቆብ ከኤሳውና ከላባ ጋር ጥል ስለ ነበረው እንደ ገና ከሌላ ሰው ጋር ለመጣላት አልፈለገም። የነበረ ያጋጠመው ሰው ግን እታገለው። ባለፈው ጥናታችን ለማየት እንደሞከርነው ያዕቆብን የታገለው የሰውን ሥጋ ከመልበሱ በፊት የነበረው ኢየሱስ ክርስቶስ ነበረ። ያዕቆብ እግዚአብሔር የጭኑን ሽሉ ዳስከነካው ድረስ የሚቻለውን ያክል ታግሎ ነበረ። በመጨረሻ ማንነቱን በመረዳት በላዩ ላይ ተጠምጥሞ ካልባረከኝ አለቅህም አለው። ከዚህ ጊዜ በኋላ በያዕቆብ ሕይወት ታላቅ ለውጥ እንደ ተከናወነ እናስተውላለን። የዚህን ሰው ሕይወት እንዳጠናሁትና በሚቀጥሉት ምዕራፎች እንደምትረዱት ከዚህ በኋላ አዲስ ሰው ሆኗል። ያዕቆብ ከኤሳው ጋር ስለ መገናኘቱ ደግሞ የሚያወሳልን ቁጥር አንድ ነው። እስቲ እናንብበው። ያዕቆብም ዓይኑን አነሳ፣ እነሆም ኤሳውን ሲመጣ አየው፣ ከእርሱም ጋር አራት መቶ ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ባሪያዎች አደረጋቸው ይላል። ያዕቆብ ቤተሰቡን ማዳን ፈልጓል። ስለሆነም ከፋፍሎ በተለያየ ቦታ አስቀመጣቸው። ሁለትና ሦስት ቁጥርን ተመልከቱ። ባሪያዎችንና ልጆቻቸውንም በፊታ አደረገ፣ ሊያንና ልጆቿንም በኋለኛው ስፍራ፣ ራሔልንና ዮሴፍን ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድር ሰባት ጊዜ ሰገደ። ይላል ያዕቆብ ወንድሙን ኤሳውን ሲገናኘው የነበረውን ሁኔታ ወገኖቼ በዚያ ስፍራ ተገኝቼ ፊት ለፊት ባየው ወይንም ደግሞ ፎቶግራፉን ባይ እጅግ መኝ ነበር አንስቼ። ገና ከሩቅ አይቶት ሰባት ጊዜ ሰገደለት። ኤሳው ከአራት መቶ ሰዎች ጋር ስለመጣ ሳይፈራ አልቀረም። አመጣጡም ለሰላም ይሁን ወይም ለጠብ አላወቀምና ወድቆ ሰባት ጊዜ ለወንድሙ ለኤሳው ሰገደለት። ኤሳውም ሊገናኘው ሮጠ አንገቱንም አቅፎ ሳመው ተላቀሱም ይላል ቁጥር አራት እነዚህ ሰዎች መንትዮች ወንድማማቾች ናቸው ያለፈው አልፏል እግዚአብሔር ኤሳውን የነካው ይመስላል ምክንያቱም በምሬት ያዕቆብን እንደሚገድለው ዝቶ ነበር ነገር ግን አሁን አቅፎ ሳመው ተላቀሱም ቁጥር አምስት እስከ ሰባት ያለውን ተመልከቱ ዐይኑንም አነሣና ሴቶችንና ልጆችን አየ፣ እንዲህም አለ። እነዚህ ምኖች ናቸው? እርሱም እግዚአብሔር ለእኔ ለባሪያ የሰጠኝ ልጆች ናቸው አለ። ሴቶችም ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ሊያና ልጆቿ ቀርበው ሰገዱ ይላል። ያዕቆብ ቤተሰቡን ለወንድሙ አስተዋወቀ። በቁጥር ስምንት እርሱም ያገኘሁት ይህ ሠራዊት ሁሉ ምን ነው አለ እርሱም በጌታዬ ዘንድ ሞገስን አገኝ ዘንድ ነው ሲል መለሰለት ይላል ተመልከቱ ወገኖቼ ያዕቆብ ወንድሙን ለመገናኘት ያዘጋጀው ጥበብ የተሞላበት እቅድ እንደ ሠራለት ለጥቂት ጊዜም ቢሆን በግልጽ ሳሳምን አልቀረም ነገር ግን እቅዱ አስፈላጊ አልነበረም እስቲ ኤሳው የሚለውን ደግሞ ከቁጥር ዘጠኝ እንመልከት ኤሳውም ለእኔ ብዙ አለኝ ወንድሜ ሆይ ያንተ ላንተ ይሁን አለው ይላል ኤሳው ይህን ሁሉ እጅ መንሻ ወደ እኔ ትልክ ዘንድ አስፈላጊ አይደለም፣ እኔ እጅግ ብዙ አለኝ ሲል ሲናገረው እንመለከታለን። ቁጥር ዐሥርና ዐሥራ አንድን ደግሞ እስቲ እናንብብ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆን እጅ መንሻዬን ተቀበለኝ፣ የእግዚአብሔርን ፊት እንደሚያይ ፊትህን አይቻለውና በቸርነትም ተቀብለኛልና ይህችንም ያመጣውልህን በረከቴን ተቀበል፣ እግዚአብሔር በቸርነት ሰጥቶኛልና ለእኔም ብዙ አለኝና እስኪቀበለውም ድረስ ዘበዘበው ይላል። ይህ አስቂኝና አስገራሚ ትዕይንት ነው ወገኖቼ። እስከዚህ ጊዜ ድረስ አንዳቸው ከአንዳቸው አንድን ነገር ለማግኘት ይፈላለጉ ነበር። በተለይ ያዕቆብ ኤሳው ሊያገኝ የነበረውን በብልጠቱ የራሱ ለማድረግ የጣረ ሰው ነበር። አሁን ግን ሕይወቱ ተለውጧል። ወንድሙ ኤሳው ስጦታውን እንዲቀበል ይለምነዋል። ኤሳውም ለእኔ እጅ መንሻ መስጠት አይገባህም፣ እኔ ብዙ አለኝና ብሎ ቢመልስም ያዕቆብ አሁንም ስጦታውን እንዲቀበል ኤሳውን ይገፋፈዋል። ይህ የሚያሳየን በያዕቆብ ሕይወት አንዳች ለውጥ መፈጸሙን ነው። ወገኖቼ ያዕቆብ ሕይወት በአዲስ ኪዳን ውስጥ የተጠቀሰውን የዘኬዎስን ታሪክ ያስታውሰናል። ጌታ ኢየሱስ ዘኬዎስን ከወጣበት ዛፍ ላይ እንዲወርድና ወደ እርሱ ቤት እንዲሄዱ ሲናገረው አንዳች ነገር በዘኬዎስ ሕይወት ውስጥ ተፈጽሟል። ጌታን በቤቱ ባስተናገደበት ጊዜ ኢየሱስን ለማየት ወደ ዛፍ ላይ የወጣውን ዘኬዎስን መስሎ አልነበረም፣ ልዩ ሰው ሆኖ ነበር ለውጥ በሕይወቱ ታየ። ስለሆነም ማንንም ባሰት ከስሼ እንደሆነ አራት ጥፍ እመልሳለሁ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ በማለት ዘኬዎስ መናዘዝ ጀመረ። ይህ እንዴት ያለ ለውጥ ነው ወገኖቼ! በእርግጥ በያዕቆብ ሕይወት ታላቅ ለውጥ ሆኗል። ከአባቱ በረከትን ለማግኘት ምግብ ለመሥራት እንዳልደከመ፣ አሁን ግን ያንን ሁሉ እጅ መንሻ በነጻ ለወንድሙ ለመስጠት ፈለገ። መፈለግ ብቻ ሳይሆን እጅ መንሻውን እንዲቀበል ኤሳውን ዘበዘበው ወይም ጨቀጨቀው፣ የግድ አለው። ኤሳው በመጨረሻው እጅ መንሻውን ተቀበለ። በዚያ ዘመን አንድ ሰው የመጣለትን እጅ መንሻ እንዲቀበል እየተለመነ ሳይወስድ ቢቀር እጅ መንሻ ያመጣውን እንደ ማዋረድ ይቆጠር ስለነበር ኤሳው ስጦታውን ተቀበለ። ቁጥር 12 እርሱም ተነሳና እኔም በፊት እሄዳለሁ አለ። ይላል ኤሳው ያዕቆብን። ወደ ምድርህ ስትመለስ እኔ ከፊት እሄዳለሁ፣ መንገዱንም አሳይሃለሁ እጠብቅም አለው አለው እርሱም አለው፣ ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ፣ በጎችና ላሞችም ግልገሎቻቸውን ያጠባሉ፣ ሰዎችም አንድ ቀን በችኮላ የነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ ሲለው እንመለከታለን ያዕቆብ ቤተሰቤን ቀስ ብዬ አንቀሳቅሳለሁ። ትናንሽ ልጆች አሉኝ፣ በጎችና ላሞችም ግልገሎቻቸውን ያጠባሉና በችኮላ ሜዲያ አስቸግረናል። አንተ ምናልባት ከአራት መቶ ሰራዊት ጋር በፍጥነት መጓዝ ትችላለህ። አንተ ቀድመ ሂድ ሲለው እንመለከታለን። ቁጥር 14 ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ ይለዋል ያዕቆብ። እኔ እንዳንተ ለመጓዝ አልችልም ወንድሜ ኤሳው፣ አንተ ቀድመ ሂድ፣ እኔም መራመድ በሚችልበት መጠን እጓዛለሁ ብሎ ሲናገረው እናያለን፣ ወይም ደግሞ እናነባለን። ቁጥር 15 እና 16 ኤሳውም ከእኔ ጋር ካሉት ሰዎች ከፍዬ ልተውልህን አለ። እርሱም ይህ ለምንድር ነው? በጌታ የዘንድ ሞገስን ማግኘቴ ይበቃኛል አለ። ኤሳውም በዚያ ቀን ወደ ሴር መንገዱን ተመለሰ ይላል። ኤሳው በዚህን ጊዜ ይኖር የነበረው በከነዓን ደቡባዊ ክፍል የሄዶም ምድር በሆነው በሴሔር ነበር። ወደ ሴሔር የመጣ አባታቸው ይሳቅ ከሞተ በኋላ ነበረ። እግዚአብሔር የሰኤርን ምድር ለኤሳው ርስት አድርጎ ሰጥቶ ነበርና ዘዳግም ምዕራፍ ሁለት ቁጥር አምስትን በኋላ ተመልከቱ። ያዕቆብ ወደ ሴኬም ያደረገውን ጉዞ ደግሞ ከቁጥር ዐሥራ ሰባት እንመለከታለን። እንዲህ ይላል ያዕቆብ ግን ወደ ሱኮት ሄደ። በዚያም ለእርሱ ቤትን ሠራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዚያን ቦታ ስም ሱኮት ብሎ ጠራው ይላል በዚህ ክፍል የተደረገውን ነገር በጥሞና ሳንመለከት በችኮላ እንለፈው። ወገኖቼ፣ በዚህ ሰው በያዕቆብ ላይ ታላቅ ለውጥ መጥቷል። ያዕቆብ የብልጣብልጥነት ዕቅዱ ማለትም ወንድሙን ኤሳውን በስጦታ ብዛት ለመደለል መሞከሩ እንዳሰበው ሊሳካለት አልቻለም። እግዚአብሔር ያዕቆብን እንዳይጎዳው የላባን ልብ በመንገድ ላይ እንደቀየረ ሁሉ ኤሳው ወንድሙን ያዕቆብን በመልካሙ ናቴ እንዲቀበለው ልቡን አዘጋጅቶት ነበረ። ያዕቆብ አሁን በሁለቱም አቅጣጫ ሰላም አለው። ኤሳው ብዙ ከብቶች ስላሉት ያዕቆብን እጅ መንሻ ለመቀበል አልፈለገም። ነገር ግን ያዕቆብ የግድ ስላለውና ስለ ጨቀጨቀው እንዳያዋርደው ብሎ ስጦታውን ተቀበለ። እነዚህ ሁለቱ ወንድማማቾች በመካከላቸው በተፈጠረው ዕርቅ ለጋሾችና እውነተኞች ይመስላሉ። የምንጠራጠርበት ምንም ምክንያት የለንም። ኤሳው አሁን የበለጸገ በመሆኑና ከልጅነት መብቱ ጋር የሚያገናኘው ምንም ዋጋ ያለው ነገር ስለሌለ ከመንታ ወንድሙ ጋር የማይታረቅበት ምንም ምክንያት የለውም። የያዕቆብ ይወታውን ወደ መስከን መጥቷል። ፍርሃቱም ተወገደለት፣ ላባ ታገሰለት፣ ኤሳውም ታረቀው። እግዚአብሔር ይህን ሁሉ ለእርሱ አዘጋጅቶ ነበረ። ያዕቆብ ካሁን በኋላ እንደ ቀድሞ በስስታምነቱና በብልጣብልጥነቱ የሚቀጥል ይመስላችኋልን? እግዚአብሔር ደርሶ ባይታደገው ኖሮ ወገኖቼ፣ በዚያ ሕይወቱ አስከፊ በሆነ ሁኔታ ውስጥ ደርሶ ወይም ገብቶ ይሞት ነበረ። ብዙም ሳይቆይ ያዕቆብ መለስ ብሎ የቀደመ ሕይወቱን በዓይነ ህሊናው መመልከት ጀመረ። እግዚአብሔርም እጁን ዘርግቶ እንዴት እንደ ታደገው ባስተዋለ ጊዜ ለእግዚአብሔር ክብርን ሰጠ። ሆኖም የዘራው ክፉ ዘር አሁንም ሙሉ ምርትን እያሳጨደው ነው። ችግር በሰላሙ መካከል የሚገባ በመንገዱም የሚያጋጥመው ሆነ። ኤሳው ወደ ሴር ተጓዘ። ለጊዜው የእርሱን ጉዳይ ተወት እናድርገው በአባቱ በይስሐቅ ቀብር ጊዜ በምዕራፍ ሠላሳ አምስት ውስጥ እንመለስበታለን። ከቁጥር 18 እስከ 19 ያለውን ተመልከቱ። ያዕቆብ ወደ ሱኮትና ወደ ሴኬም በመሄዱ በዚያም በመቆየቱና ወደ ቤቴል ባለማቅናቱ ይወቀስ ይሆናል። በመሰረቱ ያዕቆብ መወቀስ ያለበት አይመስለኝም። በመንፈሳዊ ሕይወቱም ቢሆን እያነከሰ ያለ ገና መራመድን እየተለማመደ ያለ ሰው ስለሆነ ከዚህ በላይ አይጠበቅበትም የሚል ሐሳብ አለኝ። ቁጥር 20፣ በዚያም መሰውያውን አቆመ። ያንም ኤል ኤሎሄ እስራኤል ብሎ ጠራው ይላል ያዕቆብ አያቱ አብርሃም በተጓዘበት ቦታ ሁሉ መሠዊያውን ይሠራ እንደ ነበር እርሱም በዚያ ስፍራ መሠዊያውን ሠራ በዚህ ስፍራ ያዕቆብ አዲሱን ስሙን ከእግዚአብሔር ስም ጋር በማያያዝ መጥራቱ እጅግ መልካም ነገር ነው ኤል ኤሎሄ እስራኤል አለ ትርጓሜውም እግዚአብሔር የእስራኤል አምላክ ማለት ነው ይህ የያዕቆብን መንፈሳዊ ሕይወት ዕድገት ያመለክታል። ለጊዜው በዚህ ደረጃ እንተው፣ ወደ ቤቴል በመጓዝ ላይ ያለ ሰው መሆኑን ብቻ እናስተውል። ነገር ግን ገና ቤቴል አልደረስም፣ በመጀመሪያ ወደ ሱኮት ተጉዟል። ወገኖቼ ሆይ እንዲሁም አድማጮቼ ሆይ ያዕቆብን የሕይወቱ ውጣውረድ ስትመለከቱ ከእናንተ መንፈሳዊ ሕይወት ጋር አይመሳሰልምን? በእርግጥ የብዙዎቻችን ሕይወት የያዕቆብን ሕይወት ይመስላል። እግዚአብሔርን በመጠበቅ እርሱ ለእኛ ያለውን በረከት መቀበል ስንችል በራሳችን ፈቃድና ዕቅድ ሄደን በብዙ ራሳችንን እንጎዳለን። ነገር ግን መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 3 ቁጥር 18 ትንቢተ ኢሳይያስ ምዕራፍ 3 ቁጥር 18 እርሱን በመተማመን የሚጠባበቁ ብፁዓን ናቸው እንደሚል፣ እግዚአብሔር ለእኛ መልካም አባት ነውና እርሱን እንጠብቀው፣ ፈቃዱንም በማድረግ ደስ እናሰኘው። እርሱ በምድራዊም ሆነ በሰማያዊ በረከት ሁሉ ይባርከናልና፣ እግዚአብሔር ለዘላለም እየተመሰገነ። እንግዲህ ወገኖቼ ይህን የኦሪት ዘፍጥረት ምዕራፍ ሰላሳ ሦስት ጥናታችንን እዚህ ላይ ያበቃል። ውድ አድማጮቼ ቦሪ ዘፍጥረት መጽሐፍ ውስጥ ከሚገኙ እጅግ ብዙ ታሪኮች መካከል የያዕቆብ ቤተሰብ አንዱ ነው። በዘፍጥረት ምዕራፍ ሠላሳ አራት ከቁጥር አንድ እስከ ሁለት ያለውን እስቲ ልብ ብለን እንመልከት። ለያዕቆብ የወለደችለት የሊያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የአውያዊ ሰው የኤሞር ልጅ ሴኬማያት ወሰዳትም። ከእርሷም ጋር እተኛ አስነወራትም፣ ይላል። የዲና ወንድሞች ይህ ሰው እህታቸውን እንዳስነወረ በሰሙ ጊዜ ለበቀል በታላቅ ቁጣ ተነሳሱ። የኤሞር ከተማ ነዋሪ የነበሩትንም ሁሉ በበቀል ጨረሷቸው። ይህ በወቅቱ ከፍርድ ነፃ ሊሆን የማይችል በያዕቆብ ቤተሰብ ላይ የሚቆጠር በደል የነበረ ጉዳዩ ታላቅ በደል ከመሆኑም የተነሳ ያዕቆብ ከፍርድ ብይን በፍጹም ነፃ ሊወጣ አይችልም። በዘፍጥረት መጽሐፍ ውስጥ እግዚአብሔር በትልቅ ትኩረት የሚያያቸው ሁለት መሠረታዊ ነገሮች አሉ። አንደኛ የትውልድ ሐረግ ውርስ ነው። እግዚአብሔር አንድ አማኝ ያላመነ ወይም ያላመነችውን እንዳያገባ ያዛል፣ ያስጠነቅቃል፣ እንዲሁም ያስባል። አንድ አማኝ የማያምን ሰው ማግባት ፈጽሞ የለበትም፣ የተኰነነም ነው። ይህን ትእዛዝ እግዚአብሔር ሲያወጣ የትውልድና ሐረግ ውርስ ለመጠበቅ ካለው ፍላጎት የተነሳ ነው። ሁለተኛው ደግሞ አንድ ሰው የሚኖርበት አካባቢና በዙሪያው የሚገኘው እውነታ ነው። ይህንን በተለይም በያዕቆብ ሕይወት ውስጥ እንመለከተዋለን። ከዚህ ቀደም ደግመን ደጋግመን እንደተመለከት ነው ያዕቆብ ሰፊ ቤተሰብ የነበረው ሰው ማለትም በወቅቱ ከነበሩት አስራ ሁለት ወንድ ልጆች በተጨማሪ ሴት ልጆችም ነበሩት። ነገር ግን በወቅቱ ከነበረው የሥነ ጽሑፍ ዘዴና ወቅታዊ አመለካከት የተነሳ ከዲና ሌላ ሌሎቹ ሴት ልጆቹ አልተጠቀሱም። የዲናም መጠቀስ በወቅቱ የነበራት ታሪካዊ ድርሻ ታላቅ ስለ ነበረ ነው። ወገኖቼ ከዚህ ክፍል ታላቅ ነገርን ጌታ መንፈስ ቅዱስ እንደሚያስተምረን እኔ አምናለሁ። በመታገስ በእርሱ ፊት እንመላለስ። እግዚአብሔር ስለ ተናገረን እስከዚህችም ሰዓት ከእኛ ጋር ስለ ነበረ ክብር ለስሙ ይሁን እያልን በዚሁ እንሰናበታችኋለን። አድራሻችን ዐሥራ ሦስት ስልሳ ስድስት አዲስ አበባ ነውና ጻፉልን፣ ጸልዩልን። እግዚአብሔር ይባርካችው። ደህና አደሩ።